አንዳንድ መሰረታዊ ልዩነቶች ስለተፈጠሩ እነዛ ልዩነቶች ደግሞ በአጭሩ ሊፈጥሩ ስለማይችሉ እኛ ደግሞ አሁን ባለው የኢትዮጵያ የፖለቲካ ቀውስና የሚፈልገው የፖለቲካ መፍትሔ በአጭር ጊዜ መታገል ስለሚፈልግ አዲስ ፓርቲ አቋቁመን ከብዙ የትግራይ ወጣቶች ጋር በመሆን እንቅስቃሴ ጀምረናል። የአረና ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ኪዳነ አመነ ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ፕሬዚዳንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ ተጉዞ የተሰጣቸው ቪዛ የጊዜ ገደብ ካለቀ በኋላ በሕገ ወጥ መንገድ እዚሁ የሚቆዩ ሰዎች ላይ እርምጃ ለመውሰድ የሚያስችል አዲስ ፖሊሲ በዚህ ሳምንት ይፋ አደረጉ። የዚህንም ዝርዝር ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ ሚያዝያ 18 2011 ዓ ም ስርጭታችን ጋር እናስተናግዳችሁ እኔ አዳን ፍስሐዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺህ የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያንና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎቹ ጽንፈኛ ሙስሊሞች ናቸው መባሉ የሚታወቅ ነው። አብዱላሂ መሐመድ የተባሉ የ48 ዓመት ዕድሜ አማኝ ከጸሎት በፊት ለአሶሽትድ ፕሬስ ሲናገሩ ሙስሊሞች ብቻ ሳይሆኑ ቡድሃውያን፣ ክርስቲያኖችና ሂንዱዎች ሁሉም ስጋት አድሮባቸዋል ብለዋል። ሽሪላንካ ውስጥ ተጨማሪ ጥቃት ሊኖር ይችላል የሚል ወሬ ስላለ ኮሎምቦ ያለው የዩናይትድ ስቴትስ ኤምባሲ ሰዎች ከእምነት ቦታዎች እንዲርቁ መክሯል። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያላቸው አገር በቀል ጽንፈኞች አሉ በማለት የጸጥታ ኃይሎች ሀገሪቱን እያሰሱ መሆናቸው ታውቋል። ጽንፈኛው ቡድን ባለፈው እሁድ ለተፈጸመው ጥቃት ኃላፊነት ወስዷል። በምስራቅ ሽሪላንካ አሰሳ በሚካሄድበት ወቅት የተኩስ ልውውጥ እንደነበር አንድ ወታደራዊ ቃል አቀባይ ተናግረዋል። የኮሎምቦ ሊቀጳጳስ በመላ ደሴቲቱ የእሁድ ቅዳሴ አይደረግም ሲሉ ለጋዜጠኞች ተናግረዋል። በኢትዮጵያና በኤርትራ መካከል ያለውን የድንበርና የመተላለፍ ስራዎች ዝርዝር ጉዳይ በተቃዋሚ መንገድ በተቋማዊ መንገድ ለማከናወን እንዲቻል ስራዎች እየተካሄዱ መሆናቸው ተገለጠ። ሁለቱ ሀገሮች በተቀናጀና በተሳካ ሁኔታ እየሰሩ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ትናንት ለመገናኛ ብዙሀን በሰጡት መግለጫ አመልክተዋል። የኢትዮ ኤርትራ ግንኙነትን በተመለከተ ስምምነቱ ከተፈጸመበት ጊዜ ጀምሮ የድንበሮችም የሰዎች ዝውውርንም የንግድ ዝውውርንም ሌሎች ዝርዝር ጉዳዮችን በሙሉ ግንኙነቱን ተቋማዊ መሰረት ለማስያዝ በሁለቱ ሀገሮች መካከል በተቋቋመ ቴክኒክ ኮሚቴ እየተሰሩ ያሉ ስራዎች በመልካም ሁኔታ ላይ እየሄዱ ነው ያሉት እነኚህ ዝርዝር ስራዎች ናቸው። በቀጣይ በሁለቱ ሀገሮች መካከል ያለውን ግንኙነት ተቋማዊ ቅርጽ የሚያስይዙትና በእያንዳንዱ ዝርዝር ጉዳዮች ላይ ምላሽ ማግኘት የሚቻለው በሌላ በኩል ኢትዮጵያ በቤልት ኤንድ ሮድ ዓለም አቀፍ የትብብር ስራ ማዕቀፍ ላይ ተሳታፊ ለመሆን ከቻይና መንግስት ጋር የመግባቢያ ሰነድ መፈራረሟን የገለጹት ቃል አቀባዩ አቶ ነቢያት በኢንቨስትመንት በኤነርጂ በመሠረተ ልማትና በግንባታ ላይ የግል ባለ ሀብቶችን ለማሳተፍ የሚያስችል ምቹ ሁኔታ መፈጠሩንም አመልክተዋል። የዘንድሮን የዓለም መገናኛ ብዙሀን ነጻነት ቀንም ኢትዮጵያ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮና ከአፍሪካ ሕብረት ኮሚሽን ጋር ሆና እንደምታስተባብር የፊታችን ሚያዝያ 24ና 25 አዲስ አበባ ላይም እንደሚከበር አቶ ነቢያት ጨምረው ገልጠዋል። ይህ እንዲህ እንዳለ በተለያዩ ሀገሮች የሚኖሩ ኢትዮጵያውያን መብቶቻቸው እንዲከበሩና በየሀገሩም የመኖሪያ ፈቃድ ሰነዶች የሌሏቸው ወደ ሀገራቸው በፈቃዳቸው እንዲመለሱ ለማድረግ የኢትዮጵያ መንግስት ከሚመለከታቸው ጋር እየሰራ መሆኑንም ገልጠዋል። ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ትላንት ሌሊት ሰሜን ሞዛምቢክን አተራምሷል። 30 ሺህ የሚሆኑ ሰዎች ማዕበሉ ሊደርስባቸው ይችላል ከሚባሉት ቦታዎች እንዲወጡ መደረጉን የአስቸኳይ ጊዜ ሥራ ባለሥልጣኖች ገልጸዋል። የአየር ትንበያዎች በገለጹት መሠረት ኬኔት በ5 ሜትር ርዝመት የሚዘሉ ማዕበሎችን ሊያስከትል ይችላል። 600 ሚሊሜትር የሚሆን ዝናብ የማውረድ አቅምም አለው ተብሏል። ሁለት ተቀናቃኝ መንግስታት ሊቢያን ለመቆጣጠር የሚያካሄዱት የእርስ በእርስ ፍላጎት ውጊያ የሲቪሎች መንደሮችን ወደ ጦርነት ቀይ እየቀየረ ነው ሲል ዓለም አቀፉ የቀይ መስቀል ድርጅት አስታወቀ። በትሪፖሊና አካባቢዋ ያለው የሰብአዊ ሁኔታ አያያዝም ካለፉት ሶስት ሳምንታት ወዲህ እየተባባሰ መምጣቱን ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ አስታውቋል። ትሪፖሊ ውስጥ ካለፉት ስምንት ዓመታት ወዲህ ሲካሄድ በቆየው ግጭት ክፉኛ የተዳከሙት ሆስፒታሎችንና የውኃ ቧንቧ አገልግሎቶች እንዲሁም ጣቢያዎችን የመሳሰሉ መሠረታዊ አገልግሎቶች በከፋ ሁኔታ ላይ እንደሚገኙም ዓለም አቀፉ የቀይ መስቀል ኮሚቴ ይጠቁመዋል። በዘፈቀደ የሚከፈተው ተኩስ የሕክምና ሰራተኞች የተጎዱትን ለማከም አደገኛ ወይም አዳጋች እንደሚያደርግባቸውም ድርጅቱ አስገንዝበዋል። የተባበሩት መንግስታት ድርጅት እንዳወጣው መግለጫም ሰላሳ ስምንት ሺህ የሚደርሱ ሰዎች ከመኖሪያቸው ሸሽተው ከዘመዳ አዝማድ ተጠግተዋል ወይም በመንግስት ሕንጻዎች ተጠለው ይገኛሉ። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና በልትን ሮድ ኢኒሽቲቭ ወይም የመቀነትና መንገድ መድረክ የተባለውን እቅድዋን የማሻሻል ዓላማ እንዳላት አመላክታለች። ማሻሻያ የምታደርገው ግልጽነት ይጎድለዋል፣ የአካባቢ ጥራት ጥበቃ አደጋ አለው፣ ለመሠረተ ልማት ዝርጋታ የሚሰጠው ገንዘብ የብድር ጭነት ያስከትላል ለሚሉት ነቀፌታዎች ምላሽ ለመስጠት መሆኑ ተገልጿል። የቻይናው ፕሬዚደንት ሺ ጂንፒንግ ዛሬ ቤዥንግ በተደረገው ሁለተኛው የቤልት ኤንሮድ ኢኒሽቲቭ ጉባኤ ላይ ባደረጉት ንግግር የበለጸጉት አገሮች ስለሚያቀርቧቸው ነቀፌታዎችና ከእስያ አጋሮቻቸው ስለሚሰሙት ምሬቶች መንግስታቸው እንደሚያውቅ ግልጽ አድርገዋል። ሁሉም ነገር በግልጽነት መሰራት አለበት፣ በምንም አይነት ለሙስና ትዕግስት አይኖርም ብለዋል። መንግስታቸው በአሁኑ ወቅት መሰረተ ልማትን ለመዘርጋት በሚደረገው ኩንትራት የዓለም አቀፍ መለኪያን ያከበረ እንዲሆን ለማበረታታት ሲል የዕዳ ዘላቂነት ማዕቀፍ ያቀርባል ብለዋል የቻይና መሪ። በተያያዘ ዜና እያደገ የመጣውን የቻይና ተጽዕኖ የፈጣሪነት ያሳያል የተባለለት ጉባኤ በቤጂንግ ተጀምረዋል። በጉባኤው ላይ የተገኙ የሰላሳ ሰባት አገር መሪዎች ከቻይና ጋር ባላቸው ትብብር ፈጣን የባቡር ሀዲድ ዘመነኛ ወደብና አዲስ መንገዶችን እየገነቡ ናቸው። ሀብታሙ ስዩም ዝርዝሩን ይዟል። በብሮኪንግ ኢንስቲትዩት የቶረንተን ቻይና ማዕከል ኃላፊ ቺንግሌ ከአፍሪካ ከደቡብ አሜሪካ ከመካከለኛው ምስራቅና ከአንዳንድ የአውሮፓ ሀገሮች የመጡት መሪዎች እንዲህ ያለውን ጉባኤ እንደ ትልቅ ዕድል ይቆጥሩታል። ይህ የሆነበት ምክንያት ቤልት ኤንድ ሮድ የሚባለው መርሃ ግብር በቀዳሚነት የሚያተኩረው በመሠረተ ልማት ግንባታ ላይ በመሆኑ ነው። በምላሹም ቻይናን በምጣኔ ሀብት እድገት የተሳካላት እንድትሆን ረድቷታል። ዩናይትድ ስቴትስ አሜሪካ ግን ሀገራቱ መልሶ በሚጎዳቸው ውል ውስጥ እየተዘፈቁ እንደሆነ ትናገራለች። ቻይና ሀገራትን በብድር አጣብቂኝ ውስጥ ለማስገባት እየጣረች ነው ስትልም ትከሳለች። የመቀነትና ጎዳና ውጥን ወይንም ቤልት ኤንድ ሮድ ኢኒሽቲቭ የተለያዩ የመሠረተ ልማት ሥራዎችን በገንዘብ የመደገፉን ያክል የውጥኑ ውድነትና የግልጽነት እጦት ችግሮች አሳሳቢ ስለመሆናቸው ይነገራል። ያም ሆኖ እስያን ከአውሮፓና አፍሪካ ጋር በባህርና የብስ ለማገናኘት የተጀመረው የቻይና መቀነትና ጎዳና ውጥን እየተጠናከረ ነው። የምዕራብ ሀገራት ማስጠንቀቂያ ቢኖርም፣ ጣሊያንን የመሰሉ ሀገራትም እየተቀላቀሉ ናቸው። ጣሊያን ውጥኑን ከተቀላቀሉ አብይ የአውሮጳ ህብረት አባላት ሀገራት አንዷ ናት። ስዊዘርላንድ ደግሞ እየተከተለች ነው። ቻይና ሌሎች ሀገራትንም ለመሳብ ተስፋ ሰንቃለች። ይህ በእንዲህ እንዳለ በቤጂንግ በመደረግ ላይ ባለው በዚህ ጉባኤ ላይ ንግግር ማድረጋቸውን በማኅበራዊ የመገናኛ አውታሮች ያሳውቁት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ጅቡቲ የተዘረጋው የባቡር መንገድ በቻይናና ኢትዮጵያ መካከል ንግድን ለማቀላጠፍ እንደሚበጅ ስለመናገራቸው፣ የቻይና ባለሀብቶች ወደ ኢትዮጵያ እንዲመጡ ስለመጋበዛቸውም አስታውቀዋል። ሀብታም ስዩምን ምን ለዘገባው እናመሰግናለን። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍሰሀዬንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው ርዕስ ነው። የአረና ትግራይ ከፍተኛ አመራሮች የሆኑ አቶ ኪዳን ያመንና አቶ ክብሮም በርሀ፣ ከፓርቲው አባልነት እንደወጡ አስታወቁ። በፓርቲው መስተካከል ያለባቸውን ችግሮች ያሏቸውን ቶሎ ባለመፈታታቸውም ፓርቲውን እንዲለቁ ምክንያት እንደሆናቸው ተናግረዋል። አዲስ ፓርቲ ለመመስረትም ለኢትዮጵያ ምርጫ ቦርድ ጥያቄ ማቅረባቸውን ጨምረው ገልጠዋል። የአረና አመራሮች በዚህ ጉዳይ መልስ ተጠይቀው ጉዳዩን አስመልክቶ በቅርቡ መግለጫ እንሰጣለን ሲሉ ነው የመለሱት። ሙልጌታ ጽባሀ ከመቀሌ ተከታዩን አድርሶናል። የአረና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም፣ የፓርቲው ማዕከላዊ ኮሚቴ አባል አቶ ክብሮም በርሀና፣ እንዲሁም አረናን ወክለው በተለያዩ መገናኛ ብዙኃን ላይ የድርጅቱ አቋም ሲያንጸባርቁ የነበሩ የፓርቲው አባል አቶ ክንፈ ገብርኤል ገብረ ዮሐንስ ከአረና ለመውጣት ደብዳቤ እንዳስገቡ አስታውቋል። አቶ ኪዳን አመነ በፓርቲው መሪዎች መካከል የሀሳብ ልዩነት አለ፣ በተደጋጋሚ እንዲፈታ ጥረት አድርገናል፣ ግን ሊፈታ አልቻለም ብለዋል ፓርቲው ለብዙ ጊዜ እንዲስተካከሉ በውስጡ ሆነን ስንታገል ነበረ። እነዛ ችግሮች በአጭር ጊዜ በቀላሉ እንዲስተካከል ስለማይችሉ እና በፓርቲው አንዳንድ መሰረታዊ ልዩነቶች ስለተፈጠሩ እነዛ ልዩነቶች ደግሞ በአጭሩ ሊፈቱ ስለማይችሉ እኛ ደግሞ አሁን ላለው የኢትዮጵያ የፖለቲካ ቀውስ የሚፈልገው የፖለቲካ መፍትሄ በአጭር ጊዜ ልክ መታገል ስለሚፈልግ አዲስ ፓርቲ አቋቁመን ከብዙ የትግራይ ወጣቶች ጋር በመሆን ንቅስቃሴ ጀምረናል። የሚፈለገው ለውጥ ቶሎ ሊመጣ አልቻለም ያሉት አቶ ኪዳነ ጊዜውን የሚመጥን አካሄድ ባለመኖሩ የራሳችንን መንገድ መርጠናል ብለዋል። አሁን ላለው የፖለቲካ ሁኔታ ፈጣን አካሄድና አዲስ ፖለቲካው አሰራር ያስፈልጋል ያሉት አቶ ኪዳነም በርከት ያሉ በተለያዩ አካባቢዎች የሚገኙ የፓርቲው አባላት ከአረና እየለቀቁ ነው ብለዋል። በአረና ሆነው ጠንካራ የትግል መንፈስ የነበራቸው አባላትና አመራሮች አሉና ለነሱም እናመሰግናለን ብለዋል። የአረና አባል የነበሩና ሌሎች ወጣቶች ጋር በመሆን አዲስ የፖለቲካ ፓርቲ ለመመስረት ለኢትዮጵያ ምርጫ ቦርድ ጥያቄ እንዳቀረቡ አቶ ኪዳነ ገልጸዋል። በጉባኤ ነው የሚወሰነው የፓርቲው ስምና ፕሮግራሙ። እኛ አሁን ለጊዜው ማሳወቅ ስላለብን የፓርቲው ስም ብሔራዊ ባይቶ አባይ ትግራይ የሚባል ፓርቲ ነው። ማሟላት ያለብን አንዳንድ ጉዳዮች በብሔራዊ ምርጫ ቦርድ ነግሮናል። በዛ መሰረት በእንቅስቃሴ ላይ ነን። ምን ለፓርቲው አስቀድመን አሳውቀን ከፓርቲው አመራር ተነጋግረን ወደ እንቅስቃሴ የገባ ነው። ፓርቲው ገና ብዙ ህጋዊ ማሟላት ያለበት ነገሮች አሉ። ማመልከቻ ነው ያስገባ ነው እንጂ ፓርቲው ገና አልተመሰረተም። በዚህ ጉዳይ የአረና አመራሮችን አስተያየት ጠይቀናል። ይሁን እንጂ በቅርቡ በጉዳዩ ላይ መግለጫ እንደሚያወጡ በመግለጽ ለዛሬ መልስ አልሰጡንም። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም ሙሉጌታን ለዘገባው እናመሰግናለን። በአማራ ክልል በጎ ኢትዮጵያውያን በሚል ስያሜ የተደራጁ ወጣቶች ዛሬ ባህር ዳር ላይ ወርሃዊ ስብሰባቸውን ሲያካሄዱ ይቅር መባባል እስከ ዛሬ የተጠራቀመው ችግሮችን መፍትሄ ያስገኛሉ ብለው እንደሚያምኑ ተናግረዋል። ስብሰባውን የተከታተለችው አስትር ምስጋናው የማህበሩን መሪዎችና አባላት አነጋግራ የላከችው ዘገባ ቀጥሎ ይቀርባል። በባህር ዳር ከተማ ደግ ኢትዮጵያውያን በሚል ስያሜ የሚታወቅ የአቻላቻ የመማሪያ የውይይት መድረክ የሚያዘጋጁ ወጣቶች አሉ ወጣቶቹ ይህንን የመማሪያ መድረክ ያዘጋጁት ደግሞ በቅርቡ ነው የሚገናኙትም በወር አንዴ ሲሆን መልካም ስብዕና የሚገነቡ አስተሳሰቦችን በማንሳት እርስ በርስ እንማማራለን እንተናነጻለን ይላል ሰብሳቢው ወጣት ቤንጃሚን ወንዴ ደግ ኢትዮጵያውያን ስብስባችን የተቋቋም ነው የትኛውም የድርጊቶች ሁሉ መጀመሪያ ጽንሱ ሀሳብ እንደሆነ እና ሰው አንድ ነገር ከማድረጉ በፊት ወደ ድርጊት ከመምጣቱ በፊት ሀሳብ እንደሚቀድም፣ ስለዚህ ሰው የሚታረምበት ቦታ፣ የሚስተካከልበት ቦታ፣ የሚለወጥበት ቦታ ሀሳቡ እንደሆነ ሀሳብ ላይ ትኩረት አድርገን አንድ ዝግጅት አዘጋጅተናል። ከዛ ቀጥለን ያዘጋጀ ነው እዚሁ ጋር በተያያዘ ነው ገንቢ ግጭት የሚል ነው። ግጭት የለም ብለን ግጭት ምድር ላይ በሙሉ አይኖርም ሳይሆን ግጭቶችን እንዴት ወደ ገንቢ ግጭት መለወጥ ይቻላል። አሁን አፍራሽ ግጭቶችን ማጥፋት እና ወደ መልካም ግጭት መለወጥ። ማንኛውም ሰው አብሮ ሲኖር ለመተናነጽ የሚሆን ገንቢ ግጭት ያደርጋል። እነዚህ ወጣቶች ከሰሞኑ የይቅርታ ምስጢር ታላቅ ነው በሚል ርዕስ ተሰባስበው በመንፈሳዊ ዓለም የሚታወቁ ታሪኮችን ከምድራዊ ዓለም ጋር በማዛመድ የሰው ልጅ ይቅር መባባል አለበት ሲሉ ተደምጠዋል። አሁን አገሪቱ የምትታየው አንዱ አንዱን በድሏል፣ አንዱ አንዱን ጎድቷል የሚል አገርን ወደ ማፍረስ የሚወስድ ነገር ይታያል እና ይህን ነገር የሚቀይረው ይቅርታ ብቻ ነው። ይቅርታ ምዕራፉን ይዘጋዋል። ክፉን ምዕራፍ የመጣውን ወደ ጥፋት ሊያመጣ ያለውን ወደ ውድቀት ሊያመጣ ያለው ለመበታተን ያዘጋጀውን ያነውን ክፉን ጽንስ የምንደፋበት የምናስወግድበት መንገድ ይቅርታ ነው። ስለዚህ ይቅርታን ደግሞ እንደ ሀገርም እንደ ቤተሰብም እንደ ጓደኛም ሰዎች በሚገናኙበት ጊዜ ይቅርታ መለማመድ እንዳለባቸው ነው። ወጣት ድል በድል ረታ እንደሚለው ደግሞ የመጥፎ ድርጊቶች መነሻው ሀሳብ ነውና በተለይ ወጣቱ አሁን በሀገራችን የተዘራውን መጥፎ ሀሳብ በይቅርታ መሻር አለበት ይላል። መንፈሳዊ ሕይወት ውስጥ የሚለው ሰው ደግሞ ይቅርታ የሚለው በዚህ ምድር ላይ በእያንዳንዱ ሰዓትና እንቅስቃሴ ወቅት ግጭቶች ሊኖሩ ይችላሉ። መጣላቶች ሊኖሩ ይችላሉ። አለመግባባቶች ሊኖሩ ይችላሉ። ግን እነዚህ አለመግባባቶች፣ ግጭቶች በዚህ ምድር ላይ ፈተናቸው እስካልሄድን ድረስ በሰማይ ውስጥ የሚኖራልና የምናስበው ያ ሰማያዊ ህይወት ዋጋ የለም። ብዙ ሰው ይቅርታ የሚለውን ቃል ከቃል በዘለለ በህይወት መኖር አለመቻሉ አሁን ላለችበት ሁኔታ ሀገራችን ዳርጎና ከምንፋቀርበት ይልቅ የምንጋጭበት ነገር በዚህ ዘመን ላይ ተዘርቶልናል፣ በጣም በዛ። ይህንን ነገር የሰው ልጅ እንዴት ቆም ብለን ማየት እንደማንችል አይገባኝም። አንድ ሰው መጣና ክርስቶስ ኢየሱስን ጠየቀው አንድ ጥያቄ። ወደ ህይወት ልገ- መግባት ፈልጋለሁ ግን ምን ላድርጋለሁ? ባልንጀራ እንደ ራሱ ውደድ። ወደ እግዚአብሔር መንግስት ለመግባት ባልንጀሮቻችንን እንድንወድ ታዘናል። በቃ ይቅር የምንለው ምንድን ነገር ነው? ስንቱ የመጀመሪያ የተደረገብን ክፉ ንግግር ሊሆን ይችላል፣ የቀረበብን ክፉ ሀሳብ። ሰው ይቅር ማለት አለ ብዙ ሰው ለጥላቻ ወይም ደግሞ ለግጭት መነሻ የሚሆኑ ሀሳቦችን በጊዜ በእንጭጡ መብጨት ባለመቻላችን ኋላ ላይ ለአካላዊ ጥቃት እንዳረጋለን። ራሳቸው ስለዚህ ሰው ይቅር ስንል በቦክስ የመታንን ያደማንን፣ ያቆሰለንን፣ ያሰረንን፣ ያንገላታንን ብቻ ሳይሆን ክፉ ንግግር የተናገረንም ሰው ይቅር እንድንል ያስፈልጋል። ወጣት ታደሰ ደግሞ ለሀገራችን የሚበጃትን ነው እኛ ወጣቶች አሁን እየሰራን ያለን ይላል። ሀገራችን የሚያስፈልጋት የመጀመሪያው ነገር መደማመጥ ነው። ለመደማመጥ ደግሞ ይሄኛው ይቅር ይሄኛው ጉዳይ ላይ እናውራ ማለት ያስፈልጋል። ሰው ይቅርታ የሚለው ሚስጥር ይቅር ከሚለው ይነሳል ማለት ነው። ለኔ ነው ይገባኝ። ስለዚህ ሀገሪቱ የሚያስፈልጋት ይሄ ነው። ለመስማማት፣ ለመደማመጥ ለመነጋገር ያላስፈለጉ ነገሮች አሉ፣ የማያስፈልጉ ነገን የማያስኬዱ ነገሮች አሉ። እሱን ይቅር ብለን ከዛ ለመነጋገር ለመደማመጥ መስማማት መቻል አለብን ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች ተከታዩ ዘገባ ወዲህ ወደ ዩናይት ስቴትስ ይመልሰናል። ፕሬዚዳንት ዶናልድ ትራምፕ ወደ ዩናይት ስቴትስ ተጉዘው የተሰጣቸው የቪዛ ጊዜ የጊዜ ገደቡ ካለቀ በኋላ በሕገ ወጥ መንገድ እዚሁ በሚቆዩ ሰዎች ላይ እርምጃ ለመውሰድ የሚያስችል አዲስ ፖሊሲ በዚህ ሳምንት ይፋ አድርገዋል። አዲሱ ፖሊሲ ታዲያ የተፈቀደላቸውን የጊዜ ገደብ የመተላለፍ መጠን ከፍተኛ የሆነባቸውን አገሮች ብቻ ወይም ለይቶ የሚቀጣ ነው። በዚህ ደግሞ በአመዛኙ የሚጎዱት የአፍሪካ አገሮች እንደሆኑ ጠቅሳ የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ ፓትሲ ዊድኳስዋራ ተከታዩን ዘገባ አድርሳናለች። ቆንጅታየ ታቀርበዋለች። እንደ አውሮፓውያን አቆጣጠር ባለፈው 2018 ዓመተ ምህረት ዩናይትድ ስቴትስ ከዓለም ዙሪያ ወደ ሀገሯ ለመግባት ላመለከቱ ለጎብኚዎች፣ ተማሪዎች፣ ጊዜያዊ ሰራተኞች፣ ወዘተ ጨምሮ ከዘጠኝ ሚሊዮን ለሚበልጡ ቪዛ ሰጥታለች። ከነዚያ ውስጥ ሁለት ከመቶ የተፈቀደላቸውን የቪዛ ፈቃድ ጊዜ ተላልፈው ቆይተዋል። የውጭ ጉዳይና የአገር ደህንነት ሚኒስትሮች ከዓለም ዙሪያ የሚገቡ ሰዎች የተሰጣቸውን ቪዛ ተላልፈው እንዳይቆዩ ለማድረግ የሚያስችሉ መንገዶችን በሶስት ወር ጊዜ ውስጥ እንዲፈልጉ በዋይት ሀውስ ታዘዋል። ከፍተኛ የቪዛ ጥሰት መጠን ያሏቸውና ያን መቀነስ ያልቻሉ ሀገሮች ቪዛ ለማግኘት የሚያመለክቱ ሰዎች ማሟላት ያለባቸው ግዴታ የማጥበቅ ቅጣት ሊጣልባቸው ይችላል። ይህ ፖሊሲ ታዲያ ፕሬዚዳንት ትራምፕ ህገወጥ ኢሚግሬሽንን ለመቀነስ ያለ ህጋዊ ፈቃድ በድንበር እያቋረጡ በሚገቡት ላይ አነጣጥሮ የቆየውን ትኩረታቸውን ሰፋ እያደረጉት እንደሆነ ያመለክታል። Congress must also act to fix, however, our horrible, obsolete የተወካዮች ምክር ቤቱ እነዚህን ብልሹ ጊዜ ያለፈባቸው ደካማና አሳዛኝ የኢሚግሬሽን ሕግጋት ለማስተካከል እርምጃ መውሰድ አለበት። ሚስተር ትራምፕ ባቀረቡት አዲስ ፖሊሲ መሠረት አንዳንድ ሀገሮች የቪዛ ገደቦች ሊጣሉባቸው ከዚያም አልፎ ተጓዦቻቸው ሲወጡ የሚመለስ ገንዘብ እንዲያስይዙ ሊደረግም ይችላል። የዩናይትድ ስቴትስ መንግስታዊ አሃዞች እንደሚያሳዩት በቅርብ ዓመታት የተመታላቸው ቪዛ ቀነ ገደብ ሲያልቅ ያልተመለሱ ተጓዦች ቁጥር ድንበር ላይ ሲያቋርጡ ከሚያዙት ቁጥር ይበልጣል። በመሆኑም ያለ ህጋዊ ፈቃድ ዩናይትድ ስቴትስ ከሚኖሩት ወደ 11 ሚሊዮን የሚጠጉ የውጭ ሀገር ሰዎች ውስጥ ጠቀም ያለውን አሃዝ ይይዛሉ። አንዳንድ ተንታኞች ታዲያ አስተዳደሩ የተሰጣቸውን የቪዛ የጊዜ ገደብ ተላልፈው የሚቆዩ ብዙ ግለሰቦች ያሏቸውን ሀገሮች ሳይሆን ቪዛ ከሚሰጣቸው ተጓዦቻቸው ቁጥር በንጽጽር መቶኛ ስሌት ብዛት ያላቸው በተሰጣቸው የጊዜ ገደብ መሰረት የማይመለሱትን ሀገሮች መቅጣቱ ፍትሐዊ ነውን የሚለውን ጥያቄ ያነሳሉ። በበፈሎ ዩኒቨርሲቲ የኢሚግሬሽን ህግ ፕሮፌሰር ሪክሱ አንዱ ናቸው። Chad has a overstay rate or a suspected overstay rate about 20%. ቻድ የቪዛ የጊዜ ገደባቸውን የጣሱ ወይም የተጠረጠሩ ተጓዦቿ አሃዝ ወደ 20 ከመቶ ነው። ይህንን በተጨባጭ ስንተረጉመው በ2017 ዓ ም የተሰጣቸውን ቪዛ ተላልፈው የቆዩ ሰዎቿ 140 ናቸው። በሌላ በኩል እንደ ዩናይትድ ኪንግደም ያሉ ሀገሮችን ብንመለከት ደግሞ በዚያው ዓመት ከ23,000 በላይ ሰዎች የቪዛቸውን ጊዜ ተላልፈው እንደ ቆዩ ይጠረጠራል። ስለዚህ የዩናይትድ ኪንግደሞቹ ከጠቅላላው በዚያች አገር ከተሰጠው ቪዛ ብዛት አኳያ ሲሰላ በጣም ዝቅተኛ ነው። ከግለሰብ ቁጥር አንጻር ደግሞ 23 ሺህ ከመቶ 140 በጣም ይበልጣል። ከፍተኛ የቪዛ ፈቃድ ጥሰት አሃዝ ካሏቸው ሀገሮች መካከል ኤርትራ፣ ጅቡቲ፣ ሶማሊያ፣ ቻድ፣ ላይቤሪያና ሰሎሞን ደሴቶች ይገኙባቸዋል። ጥያቄው ሀገሮች ዜጎቻቸውን የሄዳችሁበትን ጉዳይ ስጨርሱ ተመለሱ ብለው እንደምን ማሳመን ይችላሉ የሚለው ነው። የትራምፕ አስተዳደር በቪዛ ተላላፊ አሀዝ ላይ እንዲያተኩር ያደረገው ምን እንደሆነ ቪኦኤ ጠይቆ መልስ አላገኘም። የኢሚግሬሽን ተሟጋቾች ግን እርምጃው ያለ አግባብ የአፍሪካ ሀገሮች ላይ ያነጣጠረ መሆኑንና በፍርድ ቤት ሙግት ሊገጥመው እንደሚችል ይናገራሉ። ሳማ መጎና ሲሴ ኒውዮርክ ሃርለም የሚገኝ በውጭ ሀገር ለሚኖሩ አፍሪካውያን የተለያዩ አገልግሎቶችን የሚሰጥ የሰብአዊ መብት ድርጅት ባልደረባ ናቸው። መንግስት ከአፍሪካ ሀገሮች ለሚያመለክቱ ተጓዦች፣ ለጎብኚዎችና ለስራ የሚሰጠውን ቢ1 ቢ2 ቪዛ ለመገደብ ከወሰነ አድለዋዊ አሰራር ነው ብሎ መሟገት ይቻላል። አስተዳደሩ የወሰደው የህግ ለውጥ በዘፈቀደ በአድሏዊነት የተፈጸመ ነው ማለት ይቻላል። አስተዳደሩ የቪዛ ጥሰት አሃዛቸው ከፍተኛ በሆኑባቸው ሀገሮች ላይ ያተኮረበት ሌላም ምክንያት ሊኖር እንደሚችል ተንታኞች ይናገራሉ። የበፈሎ ዩኒቨርስቲው ፕሮፌሰር ሪክሱ እነዚህ ትንንሽ ሀገሮች ናቸው። ስለዚህ አስተዳደሩ እንደ ካናዳ፣ ዩናይትድ ኪንግደም እና ሜክሲኮ ካሉትና በብዙ መንገድ ከሚገናኛቸው ከትልልቆቹ ሀገሮች ጋር ከመታገል እነኞቹ ይቀሉኛል ብሎም ሊሆን ይችላል። ከጠቅላላው ከፍተኛ የቪዛ ገደብ ጥሰት ያላቸው አምስት ሀገሮች ካናዳ፣ ሜክሲኮ፣ ዩናይትድ ኪንግደም እንዲሁም ብራዚልና ቬኔዙዌላ ናቸው። የትራምፕ አስተዳደር የቪዛ ጊዜ ገደብ ተላልፎ መቆየትን ተግባር ቅድሚያ ትኩረት የሰጠነው የግብር ከፋይ አሜሪካውያንን ጥቅም ለማስጠበቅ ነው ብሏል። ቆንጂትን ለዘገባዋ እናመሰግናለን። አሁን ወደ ጌዱ እናመራለን። ትላንት ምዕራብ ጎጂ ቀርጫ ወረዳ ከጎጂ እንዲሁም ከጌዱ የተሰደዱ ተፈናቃዮችን ወደ ቤታቸው ለመመለስ እርቀ ሰላም ተፈጽሟል። በስነ ስርዓቱ ላይም የኦሮሚያ ምክትል ፕሬዝደንት አቶ ሽመልስ አብዲሳ ከደቡብ ብሔር ብሔረሰቦች መንግስት ተወካዮች ጋር ህዝብን አወያይተዋል። ገልሞ ዳዊት ዝርዝር አለው። ከምዕራብ እንዲሁም ምስራቅ ጉጂ የተፈናቀሉ የጌዲዮ ተፈናቃዮችን እንዲሁም ከጌዲዮ ዞን ገደብ ወረዳ የተፈናቀሉ የኦሮሞ ተወላጆችን ወደየቀያቸው ለማስመለስ ትላንት ቀርጫ ወረዳ እርቀ ሰላም ተካሂደዋል። የኦሮሚያ ክልላዊ መንግስት ምክትል አስተዳዳሪ አቶ ሽመልስ አብዲሳ ከደቡብ ክልል ምክትል ርዕሰ መስተዳደር ጋር የሁለቱ ዞኖች አስተዳደርን አገናኝተው ውይይት አካሂደዋል። በእርቀ ሰላሙ ዝግጅት ላይ አባገዳጅ ሎመን ነው ተገኝተዋል። ሁኔታው በጣም ደስ የሚል ነበር። አቶ ሽመልስ መጥቶ የጌዲዮን ተወላጆችና እኛን አንድ ላይ እንድንሆን አደረገን። በምድር ላይ የሚኖር ሁሉም ሰላም ስለሚወድ ልክ እንደ በፊቱ ወይፈንና ጊደር አርደን በሕይወት እስካለን አብረን በሰላም ለመኖር ተስማማ። በጌዲዮና በጉጂ አካባቢ የጸጥታ ችግር ከተከሰተ በኋላ ከዚህ በፊትም የእርቀ ሰላም መድረክ ተዘጋጅቶ እንደነበር ይታወሳል። አቶ አበበ ቡቀተው የቀርጫ ወረዳ አስተዳዳሪ፣ ትላንት ስለተካሄደው እርቀ ሰላም መድረክ ተጠይቀው ሲመልሱ አራሪ ዱራሱኒ ፓሻሎሆነ የበፊቱ እርቅ አልከሸፈም። ከዚያ በኋላም ወደ ቤታቸው የተመለሱ ተፈናቃዮች አሉ። በሌላ በኩል ደግሞ በህዝብ ለህዝብ ግጭት ሳይሆን በዞኑ ውስጥ ባለው የጸጥታ ችግር አሁንም ከቤታቸው ተፈናቅለው የሚኖሩ አሉ። አሁን በፊት የነበረው የጸጥታ ችግር ስለተፈታ ወደ ቤታቸው እንዲመለሱ ማድረግ ነው እንጂ የበፊቱ እርቅ ከሽፉ አይደለም። አቶ አበበ የሁለቱ ክልሎች መንግስታትና የፌዴራል መንግስት ኃላፊዎች ተፈናቃዮቹ በዚህ ወር መጨረሻ ወደየቤታቸው እንዲመለሱ እየሰሩ መሆናቸውን ገልጸዋል። ከጌዲዮ ዞን ገደብ ወረዳ የተፈናቀሉ የኦሮሞ ተወላጆች ወደ ቤታቸው እንዲመለሱ የደቡብ ብሔር ብሔረሰቦች መንግስት አስፈላጊውን ስራ እየሰራ መሆኑን ገልጾልናል ብለዋል። አክለው ከጌዲዮ ዞን የተባረሩ የኦሮሞ ተወላጆች ከ35 ሺህ በላይ ናቸው። እኚህ ተፈናቃዮች የሚያነሱትም በኦሮሚያ በኩል እየተደረገ ያለው የሰላም መውረዱ ሥራ በጌዲዮ ዞን በኩል እየተሠራ አይደለም የሚል ነው። ከዚህ ስንመለስ ንብረታችንን እየተቀማንን የሚል አቤቱታ ሲያሰሙ ነበረ። እስከ ባለፈው ሳምንት እንደ አጋጣሚ ሆኖ ይሄ ችግር ከተከሰተው ወዲያ የጌዲዮ ተፈናቃዮች በሁለት ዙር ወደ ቤታቸው እንዲመለሱ ተደርጓል። ነገር ግን ከጌዲዮ ዞን የተፈናቀሉ የኦሮሞ ተወላጆች አንዴም እንዲመለሱ አልሆነም። ይህንን ከአመራራቸውና ከፍርድ ቤት ኃላፊያቸው ጋር ተማክረናል። እነሱም የኦሮሞ ተፈናቃዮች ወደ ዞኑ ሲመለሱ ንብረታቸው እንዳይዘረፍና በሰላም እንዲኖሩ ነዋሪዎችን የማማከር ሥራ እየሰሩ ነው። አቶ አየለ ማረው በጌዲዮ ዞን የገደብ ወረዳ አስተዳዳሪ ናቸው። በሚያስተዳደሩት ገደብ ወረዳ ብቻ ከምዕራብና ምስራቅ ጉጅ የተፈናቀሉ ከ200 ሺህ በላይ የጌዲዮ ተፈናቃዮች እንዳሉ ተናግረዋል። አቶ አበበ ተፈናቃዮቹ ወደ ቤታቸው ለመመለስ የሚያነሱትን ቅድመ ሁኔታ እንዲህ ያብራራሉ። ጸጥታ ሁኔታ ሊረጋገጥ ይገባል። አሁን ጸጥታ ስጋት አለብን ይላል። ሁለተኛ ቤታችን ፈርሷ ተቃጥሏል። የት ላይ እንገባለን? እሱ ይሰራልኝ ነው የምለው ጥያቄው። ሶስተኛ፣ ወንጀለኛ ከወረዳ አመራር ጀምሮ፣ ከዞን አመራር ጀምሮ እስከ ቀበሌ ያለው አመራር በዚህ ተግባር እጁን አስገብቷል። እነዛ ሰዎች ሊጠየቁ ይገባል። በቂ ድጋፍ ሊደረግ ይገባል የሚል ነገር ነው። እነሱ የሚያነሱ ከዚህ በኩልም ያለ ተፈናቃይ ያንን ይህንን ያነሳ ወደኛም የሚመለስን የነዚህ ጉዳዮችንም ነው የሚያነሳ ስለዚህ እነዚህ ጉዳዮች ሊጠሩ ይገባል ብለው ነው አቶ አየሌ። በጌዲዮ ዞን ባለው በኩል በወንጀል የተሳተፉ የክልሉ መንግስት በቁጥጥር ያዋላቸው መኖሩን ሲናገሩ በምዕራብ ጉጂ በኩልም የዞኑ አስተዳደር ወንጀለኞች ላይ ህጋዊ እርምጃ መውሰዱን አቶ አበራቡን ነው አስረድተዋል። አቶ አየሌ አሁንም በገደቡ ወረዳ ተጠልለው ያሉት የጌዲዮ ተፈናቃዮች በችግር ላይ መሆናቸውን ይናገራሉ። በፌዴራልና በክልል መንግስታት የተለገሰላቸው እርዳታ 85 በመቶ እንደደረሳቸውም አክለው ተናግረዋል። በኢትዮጵያውያን ለተፈናቃዮቹ የተሰበሰበው የገንዘብ እርዳታስ ደርሷቸዋል ወይ? ብዬ የጠየቅያቸው ነበር። እሱ ላይ ባለፈን ታምራት ቡድን መጥቶ ነበረ። እሱ ላይ ወደ መልሶ ማቋቋም ስራ የሚገባ ይመስለኛል፣ ግን መረጃ የለኝም እሱ አካባቢ ያለውን ነገር። የምዕራብ ጉጂ አስተዳደር ተፈናቃዮች ወደ ቤታቸው ሲመለሱ አስፈላጊው ነገር ይሰጣቸዋል ሲል አስታውቆ፣ ሁሉም ተፈናቃዮች በዚህ ወር መጨረሻ ወደየቤታቸው እንዲመለሱ ይደረጋል ብለዋል። የገደብ ወረዳ አስተዳደር ግን አሁንም ተፈናቃዮቹን ለማሳመን ጊዜ ይፈጃል ይላል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ዎች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አሁን አጫጭር ዜናዎች እናሰማለን። በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺ የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያንና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎች ጽንፈኛ ሙስሊሞች ናቸው መባሉ የሚታወቅ ነው። በኢትዮጵያና በኤርትራ መካከል ያለውን የድንበርና የመተላለፊያዎች ዝርዝር ጉዳይ በተቋማዊ መንገድ ለማከናወን እንዲቻል እየተሰራ ነው። ሁለቱ ሀገሮች በተቀናቃኝ በተቀናቃኝ ሁኔታ እየሰሩ መሆናቸው የኢትዮጵያ የውጭ ሁለቱ ሀገሮች በተቀናጀ ሁኔታ እየሰሩ መሆናቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ትላንት ለመገናኛ ብዙኃን በሰጡት መግለጫ አመልክተዋል። ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ትላንት ሌሊት ሰሜን ሞዛምቢክን አተራምሷል። አድማጮች እዚህ ስቱዲዮ ከገባን በደረሰን ሌላ ዜና ዛሬ በአፋር ክልል ስፖርተኞችን ጭኖ ይጓዝ በነበረ አንድ የማመላለሻ አውቶቡስ ላይ በተፈጸመ ጥቃት አንድ ተጫዋች ሕይወቱ ሲጠፋ ሌሎች አምስት ተጫዋቾች ደግሞ የመቁሰል አደጋ እንደደረሰባቸው ተገልጠዋል። የዋልታ ፖሊስ የእግር ኳስ ቡድን ተጫዋቾች በአዲስ አበባና በደብረ ብርሃን የነበራቸውን ጨዋታ አጠናቀው ሲመለሱ ነው በዛሬ ዕለት ረፋድ ላይ የአፋር ክልል ልዩ ስሙ ገዋኔ በተባለ አካባቢ ባልታወቁ ታጣቂዎች ጥቃት እንደደረሰባቸው የትግራይ ክልል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ሙሉ ደሞዝ ለአሜሪካ ድምጽ የገለጡት በጥቃቱ የአንድ ሰው ሕይወት ሲጠፋ አንድ ሰው ከባድ የመቁሰል አደጋ፣ ሌሎች አራት ሰዎች ደግሞ ሌሎች አራት የቡድኑ አባላት ደግሞ ከባድ የመቁሰል አደጋ የደረሰባቸው መሆኑን በመከላከያ ሄሊኮፕተር ታግዘውም ወደ ቢሾፍቱ ተወስደው የሕክምና አገልግሎት እንዲያገኙ መደረጉ ተገልጧል። የአፋር ክልል የኮሚኒኬሽን ኃላፊ አቶ አህመድ ሳሎይታ የአፋር ክልል የህዝብና መንግስት በአደጋው እንዳዘኑ ጥቃት አድራሾችንም በአካባቢው የሚንቀሳቀሱ ኮንትሮባንዲስቶች ናቸው ሲሉ መናገራቸው ተጠቁሟል። አደጋ አድራሾቹ በቁጥጥር ስር ለማዋል በፌዴራል ፖሊስና መከላከያ አጋዥነት እየተሰራ መሆኑንም ገልጠዋል። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዳነች ፍስሀዬንን። ሁለተኛውን አጋማሽ ስርጭታችንን በእርሰ ወሬዎቹ ጀምረናል። አሁን ወደ ቅንብሮቹ ክፍለ ጊዜ እንሻገር። በትላንት በስቲያ ረቡዕ በአርሲ አሰላ በተካሄደው ህዝባዊ ውይይት ላይ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ በኦሮሞ አማራ ስብሰባ ወቅት የቡርቃ ዝምታ ስለተባለው መጽሐፍ ባሰሙት ንግግር ላይ ይቅርታ ሊደረግብላቸው ይገባል ተብለዋል። በኦሮሚያ በተደረገው የስልጣን ሽግሽግ የወጣቶች ስራ አጥነት ላይ በስፍራው ለተገኙ ለኦሮሞ ዲሞክራቲክ ፓርቲ ባለሥልጣናት ጥያቄዎች ቀርበዋል። ከመድረኩ ተሳታፊዎች ለቀረቡ ጥያቄዎች የአዲስ አበባ ከተማ ምክትል ከንቲባ መልስ መስጠታቸውን ጠቅሳ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዝርዝር ልካለች። የአሰላ ከተማና የአካባቢው ነዋሪዎች በወቅታዊ ጉዳዮች ላይ ከመንግስት ባለሥልጣናት ጋር ተወያይተዋል። በውይይቱ ላይ በተደጋጋሚ የተነሳው የኦሮሞ ዲሞክራሲያዊ ፓርቲ ጽሕፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ በአምቦ የኦሮ አማራ ስብሰባ ላይ ያቀረቡት ጥናታዊ ጽሑፍ ሲሆን የውይይቱ ተካፋይ የሆኑት አንድ በእድሜ ጠና ያሉ ሰው ስህተት ሰርቷል፣ ስህተቱን አምኖ ይቅርታ ጠይቋልና ይቅር ልንላቸው ይገባል ብሏል። ሰው ስህተት ሲሰራ ማረም አለብን። ስህተቱን አውቆ ይቅርታ ከጠየቀ ደግሞ ይቅር ማለት ባህላችን ነው። የገዳ ሥርዓቱም ያስተማረን ይህንኑ ነው። እኛ አንድ ሽማግሌ ማስታረቅ፣ ነገሩንም ማርገብ አለብን። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ አቶ አዲሱ አረጋን አስመልክቶ ስለ ተነሳው ጥያቄ ማብራሪያ ሰጥቷል። ጋፍ አዳ ኦሮሞረት፣ ጋፍ አፋን ኦሮሞረት፣ ጋፍ ኤኙማ ኦሮሞረት በኦሮሞ ማንነት በቋንቋውና በባህሉ መቀለድ ስንጀምር ቅጡን አቶ አዲሱ ይቅርታ ጠይቋል። ከተሳሳተ ይቅር በሉት። በተረፈ ለሕዝቡ ዘብ የቆመውን አመራር በአንድ መግፋት የኦሮሞን ማንነት አይገልጽም። በውይይቱ መድረክ ላይ ሌላ የተነሳው ከምዕራብ ኦሮሚያ ወለጋ፣ ጉጂና ሌሎች ዞኖች ኮማንድ ፖስት ለምን አይነሳም የሚል ጥያቄ እንደነበረም ወጣት አብዲ ሐሰን ከአሰላ ለአሜሪካ ድምጽ ራዲዮ ተናግሯል። ኮማንድ ፖስት ወለጋ ጉጂ ላይ ያለ ኮማንድ ፖስት የተጠየቀው ይህ ኮማንድ ፖስት እንደ ማንኛውም እነዚህ ያሉ ዞኖች እንደ ማንኛውም ኮማንድ ፖስት ተነስቶ በነጻነት መኖር አለባቸው የሚል ጥያቄ ነው ተነሳ። ኦሮሞ ከምን ጊዜም በላይ አንድነቱን አጠናክሮ በኢኮኖሚና ፖለቲካ ክልሉን ያሳድጋል ተብሎ ሲታሰብ የሕዝቡን አመኔታ ያገኙት አመራሮች ወደ ፌዴራል መሰብሰብ መንግስት ላይ ያለን እምነት እየሸረሸረ ነው የሚል ትችት በመድረኩ ተነስቷል፣ ያለው ደግሞ ወጣት ሰዒድ ነው። ለዚህ ጥያቄ መልስ የሰጡት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ናቸው። በተጨማሪም የኦሮሞ ወጣቶች የዛሬው ለውጥ እንዲመጣ ስታገሉ ቢቆዩም አሁንም ስራ አጥናቸው ለመንግስት ለስራ እድል ፈጠራ ትኩረት አልሰጠም የሚል ከውይይቱ ተሳታፊዎች ተነስቷል። ሰላምና በጸጥታ በተመለከተ ያው የኦሮሞ ህዝብ ይህንን ለውጥ ለማምጣት ሁሉም ታግሏል። በተለይ ቄሮ እና የኦሮሞ ህዝብ ከማንም በላይ የለውጥ እንዲመጣ መስዋዕት ሆኗል። ያ ደግሞ አሁን በተለያየ መንገድ ወደኋላ እንዲመለስ አንፈልግም። ሰላም እንዲኖር ደግሞ፣ እድገት በተለይ በኢኮኖሚ በኩል ያለው የኦሮሚያ የሀገሪቷ እድገት በጣም የወረደ ስለሆነ ያንን ደግሞ በተግባር ስርአተነትንም ለመቀነስ መንግስት የራሱን ሚና መወጣት እንዳለበት እስካሁን በአፍ በወሬ ደረጃ በማውራት እንጂ በተግባር ያየነው ነገር ስለሌለ ይህንን ተግባራዊ ላይ እንዲያውሉ ነው ብዙ ሰው አሳብ ሲሰጥ የነበረው። ኢንጂነር ታከለ ኡማ ስርዓትነትና ፖለቲካውን በኢኮኖሚ መደገፍ ላይ የክልሉ መንግስትና የከተማው አስተዳደር ትኩረት ሰጥተው ይሰራሉ ሲሉም መልሷል። ኦሮሞ የለውጡ አካል እንደመሆኑ በነጻነት መንቀሳቀስ እና በሰላም ወጥቶ መግባት መስራት የሚገባ ቢሆንም የወለጋ ጉጂና ሌሎች ዞኖች ውስጥ የሚገኙ ነዋሪዎች ለምን በኮማንድ ፖስት ይተዳደራሉ ተብሎ ለተጠየቀውም የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ረታ በላቸው ለአሜሪካ ድምጽ ራዲዮ መልስ ሰጥተዋል። በተጨባጭ ካለው ሁኔታ የጸጥታ ኃይል በጋራ እየሰራ ነው ያለው። የጸጥታ ኃይል ስንል የኦሮሚያ ፖሊስ፣ የኦሮሚያ ሚሊሻ ማስተዳደር እና ጸጥታ እንዲሁም መከላከያና ፌዴራል ፖሊስ ነው። ይህም በተለይ ምዕራቡ በኩል አሁን ካለው ተጨባጭ ሁኔታ ባለፈው በቤንሻንጉል ጉሙዝ የነበረው ግጭት አሁን ወደ እርቅ ተለውጦ በአጠቃላይ በዛ ዙሪያ ላይ አሁን ሰላም ሰፍነዋል። ሰላም ሰፍነዋል እንበል እንጂ አሁን ሁሉም የተፈናቀለ ሕብረተሰብ ወደ ቀዬው ተመልሶ መደበኛ ኑሮ ሂደቱን ሙሉ በሙሉ ጀምረዋል ማለት አይቻልም። እየተመለሰ ነው ያለው በብዛት ተመልሰዋል ሆነው ግን አሁንም እዛ ጋር የጸጥታ ዋስትና ለመስጠት የጸጥታ ኃይሉ በጋራ አሁንም መስራት ይቀጥላል ማለት ነው። እንደዚሁም በጉጂን በጎረናን ሐረርን ምስራቅ ሐረርጌን ምዕራብ ሐረርጌም በተለይ ከወሰን ጋር ተያይዞ ባለው ሁኔታ የጸጥታ ኃይሉ አሁንም በርብርብ እና በንቃት እየሰራ ስለሆነ እነዚህ ወደአሁኑ እየተገኘ ጉዳዮቹ ወደ ህይወት ወደ ሌላ ደረጃ እንዳይደርሱ የማክሸፍ ስራ እየተሰራ ነው። ለአሜሪካ ድምፅ ፀሐይ ዳንጦኔ ከአዲስ አበባ ፀሐይ ዳምጠው ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ወደ ተከታዩ ዘገባ እንሰዳችሁ። ተከታዩ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የህክምና ባለሙያዎች ቅሬታዎቻቸውን ያሰሙበት ሰላማዊ ሰልፍ ትናንት ባህር ዳር ከተማ ውስጥ ተካሂዷል። ጥያቄዎቻቸው ከቅጥር፣ ከደሞዝ፣ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ይናገራሉ። ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች። ቁጥራቸው ወደ ሁለት መቶ የሚጠጉ ከፈለገ ህይወት ሪፈራል ሆስፒታል ከጋምቢ ቲቺንግ አጠቃላይ ሆስፒታል ከጥበበጊዮን ስፔሻላይዝድ ሆስፒታል እና ከአዲስ ዓለም ሆስፒታል የተውጣጡ የሕክምና ባለሙያዎችና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል። እናቶችና ህጻናት በከፍተኛ መጠን በሚሞቱባት አገር ያልተቀጠረ ዶክተር ሐኪም የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር። የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማጥቅሞች ጋር በተያያዘ ነበር። ስሜ ዶክተር አንድነት አዱኛ ይባላል። በፈለገ ህይወት ሪፈራል ሆስፒታል ጠቅላላ ሐኪም ነኝ። እንደ ሀገር አቀፍ የሐኪሞችን ችግር ካየን የመጀመሪያ የደሞዝ ጥያቄ ነው። የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው። ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉም። 48 ሐኪም ተመድቦላቸው መቅጠር የምንችለው አስር ሐኪም ነው። ስልክ እንደውልላቸዋለን ተብሎት ተበትነዋል። በዚህ ሰዓት ባለፉት ሁለት ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ። ዶክተር ታደሰ ፈንታ እባላለሁ በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት የቅዱ ህክምና ተማሪ ወ ነኝ። ሄልዝ ኢንሹራንስን በተመለከተ ነው የጤና ህክምና እንዲኖረን እንፈልጋለን። በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን ከአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የህክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል ተቋቁሞ የዳሰሳ ጥናት ማጥናቱንም ገልጸዋል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞቹ ያነሱት ጥያቄ ደግሞ ከወጪ መጋራት ጋር የተያያዘ ነው። አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሸሪንግ 43 ሺ ብር አካባቢ ነው። ነገር ግን አንድ ሰው ሙያ ፈቃዱን ማግኘት ካለበት 427 ሺ ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን ያንን የሙያ ፈቃዱን እስከሚያገኝ ድረስ የሚከፈለው ደሞዝ 112 ሺ ብር ብቻ ነው። ስለዚህ የሚወጡት ሕጎች የሚወጡት ፖሊሲዎች በሙሉ ሐኪሙንና የሕክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑት። የሳይንስና ከፍተኛ ተቋማት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው

በትክክል ተሰጥቶ ያንኑ እነሱ ላይ የወጣባቸው ውጪ እንዲቀሩ በሁለቱ ሚኒስትር መስሪያ ቤቶች መንሳር ይህ ሲጠናቀቅ ለሁሉም ተማሪዎች ተግባራዊ የሚደረግ ነው። የሚሆኑ የሙያ ፈቃዳቸውን የሚሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኙ ስላልሆነ፣ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋራታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው። መቼ እውን ይሆናል? ስራው ተጀምሮ ሊጠናቀቅ ባለሙያዎቹና ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበ ግዮን ስፔሻላይዝድ ሆስፒታል ጋር ለአስራ ሁለት ዓመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም ይላሉ። የጥበበ ጊዮን ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲና የፈለገ ህይወት ሪፈራል ሆስፒታል ነው ለ12 ዓመት አብረው በጋራ ሲሰሩ ነበረ። ምክንያቱ ፋይናንሻል ነው የሚል ካቨር አለው። በትክክል ኢንቨስቲጌት ማድረግ ይፈልጋል። የሰልፉ ዋና ዓላማ የሚመለከተው አካል ይህንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው። ነገር ግን 12 ዓመት ከሰሩ በኋላ ያለምንም ባግራውን ፈለገ ህይወትም በቂ ሀኪም ሳይኖረው፣ ጥበበጊዮንም ወይም አዲሱ የባህር ዳር ዩኒቨርሲቲም በቂ መሳሪያ ሳይኖረው በአመራሮች እልህ ብቻ ሁለቱ ተቋማት ተፋቱ። ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር ብሞክርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የሕክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። እሰጥ አገባ የዛሬቱን ኢትዮጵያ ሁለንተናዊ አያያዝ መመርመር ቀጣይ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጥን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የምጣኔ ሀብት አዋቂዎች ናቸው። በቅርቡ ይፋ ያደረጓቸውን ጽሁፎች መሰረት ባደረገው ተከታታይ ዝግጅት የሚከራከሩት የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ ስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዳይሬክተር በቀድሞው ወታደራዊ መንግስት በስብል አስተዳደር እና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። በአምስት ቋንቋዎች በየሶስት ወሩ የሚታተም የዓለም ባንክ የጥናት መጽሔት ዋና አዘጋጅ በመሆንም አገልግለዋል። በቅርቡም ኢትዮጵያ ለምን ገለልተኛ የምጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል። የፕሮግራሙ አዘጋጅና አቅራቢ አሉ ከበደ ነው ያከራከራቸው። በቀደመው ክርክራቸው እልባት ካደረጉበት ጭብጥ ይንደራደራሉ። የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው። ሻለቃ ዳዊት ጥያቄን ላቆይ። አሁንም ዶክተር ዮናስ እሺ በእርግጥ ኢንዲኬተሮቹ ማሳያ ነጥቦች ሻለቃ ዳዊት ያነሷቸው በዓለም ውስጥ የሚነሱ ነጥቦች ናቸው። የእኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜም አስራ ሶስት አስራ ሁለት ይህ ነው አስር ፐርሰንት አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬደብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርቧቸዋል። ሆኖም ግን የእኛ ክርክር የሚሆነው እንደዛም ብሎ እንኳን የሚከራከሩት ሰዎች አስራ ሶስት ፐርሰንት አይደለም አስር ፐርሰንት ነው ወይም አስር ፐርሰንት አይደለም ስምንት ፐርሰንት ነው ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹሕ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜያ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም ስምንት ነጥብ አምስት አደገ ወይንም ነው ስምንት ነጥብ አምስት ሊሆን አይችልም፣ ስድስት ነጥብ ሊሆን ይችላል፣ አምስት ነጥብ ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄዳ በሽታው ይሄ ሊሆን ይችላል። ትራያል ኤንድ ኤረር ነው፣ በሙከራ ነው ፓርትሊ ሆኖም ግን አንድ ሀገር ስምንት ነጥብ አምስት አደገ ቢባል ወይንም አምስት ፐርሰንት አደገ ቢባል ኢቨን አምስት እንኳን አደገ ብንል የሰብ ሳራን አፍሪካ አብሬጅ ከአምስት በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ፒር በኢኮኖሚክ ስንመለከተው ኢትዮጵያን ማየት ያስፈልጋል። ፐር ካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳውኑ አድርጎ በርሳቸው ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው ገንዘቡ ሰርኩሌት ያደርጋል። ኢንፍራስትራክቸሮችን፣ ልማት ድርጅቶች፣ መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር አምስት ዘጠና ስምንት በመቶ ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከስሯል የሚያሰኝ እንጂ ኢትዮጵያ ውስጥ ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡ እንትን ይህን ያህል አደገ የሚለው እንትን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ታች ወርዶ ምን ይኖራል ነው። አንድ እኮ ነው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋራ በስጋት የሚኖር ሰው፣ መነቃነቅ የማይችል ህዝብ፣ ያ ሁሉ እኮ ነው መለኪያው። ይሄ ብቻ አይደለም ሁሉም ተደምሮ ነው ያቺን ሀገር ወደቀች ነው ያሰኛት። የመጨረሻ ወደቀች አለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ በአኮርድ ነን የስልክ የቴክኖሎጂ አጠቃቀም ይሄ ሁሉ ሲዳመር ኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሀ አስር ሀገር ውስጥ ነች አለች ኢትዮጵያ። ይሄ የታወቀ የተጻፈ በሁሉ ቦት ነው ዘፑረስ ካንትሪ ተብሎ ቢወጣ ማናቸውም መለኪያ ኢትዮጵያ አንዷ ነች። ወርልድ ባንክ በነበርኩበት ጊዜ የእኔ ስራ በአለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ ለዛ ሀላፊ ነበርኩኝ አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በአለም ላይ ለዛም ነው ቅድም ከሰማንያ አንድ ሀገር በላይ ዞር ያለው ያልኩት የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር ለዛ ክፍል ሀላፊ ነበርኩኝ አለም ባንክ በነበርኩበት ጊዜ እነዚህ ቁጥሮች እንዴት እንደሚገነቡ አቃለሁኝ እነዚህ ቁጥሮች ዝም ብለው ከአየር ላይ የሚሰቡ አይደሉም አሁን ለምሳሌ ስለ አንድ ሀገር የኢኮኖሚ እድገት በምናወራበት ጊዜ በአንድ ወር ወይም በሁለት ወር አይደለም። አሁን ወርል ባንክ የሚያቀርበው በአሁኑ ጊዜ የሁለት ሺ አስራ ሰባቱን ነው። ምክንያቱም ሁለት አመት ይፈጃል የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ ሶስት አራት ቦታ ላይ ቬሪፋይ የሚደረግበት ልትረዳኝ ትችላለን? ቬሪፋይ ማመሳከር የሚቻልበት አዎ፣ ይቅርታ ማመሳከር የሚቻልበት እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ ስምንት ዓመት ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በምናያቸው ፎቆች ሳይሆን ብዙ እድገት አሳይታለች። በእርግጥ የጀመርነው በጣም ድሃ ነበር። ዛሬ ከዓለም አስር ድሃዎች አንዱ ሆነን ቢባል የዛሬ አስር አመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገምጡም። አሁን ያለንበት ሁኔታ ትልቁ መሰረቱ ከአስራ ዘጠኝ መቶ ዘጠና አራት አመተ ምህረት በዚህ ሀገር አቆጣጠር ማለት ነው። የኮንስቲቱሽኑ ሲወጣ የአንድ የአስራ አራት ገጽ ጽሁፍ ጽፍ የነበረ ይሄ ነገር ምን ያህል ቀውስ ዚ ሀገሪቷን ሊከታት እንደሚችል ያ ነ አሁን ስር ሰዶ ኮንስቲቱሽናችንም እሱ ነው፣ መመሪያውም እሱ ነው፣ የፖለቲካ ልግንትኖቹም እዛ ላይ ነው ያሉ ይሄን ነገር ለማድረግ በጣም ጁዲሽስ የሆነ ወይንም ደግሞ በጣም ታስቦበት ቀስ ብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው ከአስር አመት እድ በላይ ያሉ ባለፈው ሀያ ሰባት አመት ተፈጥሮ ያደገው ኦሮሞን የተመለከትን እንደሆነ አጼ ሚኒሊክ አምስት ሚሊዮን ኦሮሞ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደ ገዟቸው እንደ ገደሏቸው ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን በአንድ ጊዜ ማንም ቢሆን ሊያስተካክለው አይችልም። እኔ ይስተካከላል አይደለም አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም የምለው ጠቅላላ ካለፈው ስርአት ጀምሮ እስካሁን ድረስ ክብለ ተዳምሮ የመጣ ችግር ነው። እሱን አምናለሁኝ፣ ግን አሁን እየተባባሰ መጥቷል ነው እና ጊዜ እንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነው አል በእኔ የሚታየኝ ህገ መንግስቱ ነው አል ፓርላማው ነው አል ኤትኒክ የዘር ፌዴራሊዝም ነው አል ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከ ዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉም ስርዓት ፈጥሮ ሳይሆን በስርዓት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው፣ በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። እስረኛ አስወጥተዋል፣ የፖለቲካ ምህዳሩ እንዲሰፋ አድርገዋል፣ አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል፣ በነፃነት ሰቡ መናገርና እንዲጽፍ አድርገዋል። እና ይሄንን ማንም ይሄንን የእሳቸው የፈጸሙትን ነገር ማንም ሰው ሊክድ አይችልም። ነገር ግን በስርዓት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድን ነው? የስርዓት ለውጥ ተደርጎ ወደ ዴሞክራሲ ስርዓት የምንሸጋገርበትና በዛ ስርዓት የምንገዛበት ሁኔታ ይፈጠር። ነው የሚታየው እስታተስኮ ያለው ሁኔታ እንዲጠበቅ እንጂ ባለበት እንዲቆይ ባለበት ባለበት ሁኔታ እንዲሆን ነው እንጂ ምርጫውን እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርዲኤፍ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው። መልካም። ጽሁፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሀሳብ ነው፣ ትንሽ ጠንከር ያለውን ክርክር ያመጣው ዝርዝሮችን እናንሳ። ውይይታችሁንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ወደ እርስዎ ልምጣ ይሄ ሁሉን ያሳሰበ እርስዎ ይዘረዝሯቸዋል ሂደት ማስተካከያ ማስፈለጉ ግን ግድ ነው ብለዋል በጽሁፎም ማስተካከያው ጋር ከመድረሳችንና አማራጮችን ከማየታችን አስቀድሞ ግን ብዙዎችን ያሳሰበ ሻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሁፋቸው ገፋ አድርገው የሚሄዱበት የህዝቡን የዕለት ተዕለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚ በምን መልኩስ መቀጠል ይችላል ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብለው እንደ ተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት የሆኑ ይመስላል የሚባል ደረጃ እስኪ ደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያንረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይም በአሁኑ ጊዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ እንዲሁም ጽሑፌ ላይ ምን ብያለሁ? ቸርችል የተናገሩትን ነገር እውሸት አንዴ ከተለኮሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ሙያችው ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የእሱን አጀንዳ ሲስተሚክ በሆነ መንገድ ወዴት እያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ትተው ይሄንን ነው አሁን ማድረግ ያለባቸው። ክፍያም አልፈልግም ልረዳችሁ እችላለሁ፣ መጥቼ ያንን ላቋቁምላችሁ እችላለሁ። ያን ነበረ እኔ ከጁን ቱ ታውዘንድ ኤይቲን ጀምሬ፣ ምክንያቱም በጣም ያሳሰበኝ ነገር እሱ ነበረ። አሁን ባዶ ቦታ ተለቀቀላቸው። ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። አሁን የጠቅላይ ሚኒስትሩ ትልቁ ችግር ምንድን ነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ፣ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ይህ አማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞው ደግሞ እኚህ ሰውዬ እኮ የኢትዮጵያን አጀንዳ ነው የያዙት ይላል። ከነጭራሹም ብዙ ተቃውሞ ያለባቸው ጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ቆመንም ኢትዮጵያዊነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቲዎሎጂ ቲዎሎጂ ብለው ምንድን ነው? በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬዎሶች አሉ። እነዛን ለማድረግ የኮሚኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋራ ትንሽ ለየት የሚያደርገኝ ምንድን ነው ሻለቃ ብቻ አይደሉም፣ ብዙ ሰው የተናገረው ነው። አንድ ነው፣ ሮድማፕ አልሰጡንም። ሮድማፕ በአማርኛ ልዛዳ ይችላል፣ ፍኖተ ካርታ ይልታል። የሚኬድበትን ማሳየት የሚችል ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሱሳይድ ነው፣ እራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነት እንመለሳለን ቢሉ እንዳለው ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይ የለም አሁን እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌዴራሊዝሙንም እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ እነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት። አማራው በራሱ መካከል አንድ ሴንተር መፍጠር አለበት። ኦሮሞ በራሱ መሀከል ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ፣ እኔ ለዛም ነው እሱን ይተዉና የኢኮኖሚ አጀንዳ እንያዝ ያልኩበትም ምክንያት ለዛ ጥሩ ነው። ዶክተር ዮናስ አማካሪ አለመሆኑ ጥሩ ነው። ምክንያቱም አርስ ማማም በምትናገረው ከአክብሮት ጋር መልካም ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሀሳቦች አንስተዋል። ለሻለቃዳዊት ዕድል መስጠት ስላለብኝ ወደዛ ልሂድና እመለሳለሁ። ሻለቃ ሻለቃዳዊት አንዱ ችግሩ አንተ ያልከው ነው ዶክተር ዮናስ ሚዛን ለመጠበቅ ነው የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱን ሚዛን መጠበቅ አስቸገራቸው። ኤትኒክ ፌዴራሊዝም የትም ሀገር የለም። አፍሪካን መረመርኩኝ። ሁለት ቦታ ብቻ ነው ያለው፣ ናይጄሪያና ኮሞሮስ ሁለቱም የዘር አይደለም። የኤትኒክ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌዴራሊዝም እያላሉ በመሄድ ፋንታ እያጠበቅ ነው እያጠበቅ ነው እየከረረ እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከዛሬ የምንጠቀሰው፣ ከእንግዲህ ወዲያ በዘራችን መሆን አለበት ብሎ እያንዳንዳቸው ደግሞ የራሳቸውን ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የእኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ። መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ ግን ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የሚሰራው? ወዴት አቅጣጫ ነው የሚሄደው? ይህን ሁኔታ እንዴት አድርገን ማቀዘቅዘው የሚል አንድ ሮድ ማፕ። ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በአገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ መልካም ዶክተር ዮናስ በእርሶ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ሕብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በሀገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ሕይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አደለ አይደለም ወይ? በመንግሥት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? አድማጮች፣ ለዚህ እና ለቀረው ተወያዮቹ ክርክራቸው ይቀጥላል። ታዲያ ሙሉ ዝግጅታችንን በድረ ገጻችን እና በፌስቡክ ገጻችን ነው የምታገኙት። የዛሬ ያዘጋጀነው በቃ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ልናደሩ፣ ቅዳሜ እንገናኝ Oh,